ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ

ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 28 2016 ዓ.ም ዝግጅታችን ጀመረ። የእንደራሴዎች ጥያቄና የጠቅላይ ሚኒስትር አብይ አህመድ ምላሾች እንዲሁም

በአማራ ክልል መራዊ ከተማ የኢትዮጵያ ወታደሮች ከአምሳ በላይ ሰላማዊ ሰዎች መግደላቸውን ነዋሪዎች መናገራቸው የተመለከቱ ዘገባዎችና ሌሎችንም በምሽቱ ዝግጅቶቻችን አካተን ወደ እናንተ መተናል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። የአሜሪካ ድምፅ ዝግጅታችን የምሽቱ ጀምሯል። አስማማየ ነው ምሽቱን እያስተናገድኳችሁ ከእናንተ ጋር አምሻለሁ። ለዓለም የተሰባሰቡ ዜናዎች ደግሞ አሉላ ከበደ እዚህ አብሮኛል። እንዲሁም ከስቱዲዮ ስርጭቱን

የምታቀናብርልን ብርሃን አይሉናት የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር አብረን የምናመሽ ነው የሚሆኑ እናንተም ከእኛ ጋር እንድታመሹ ከወዲሁ ግብዣችን ነው። አሁን ከዓለም የተሰባሰቡ ዜናዎች አሁን ላይ ይጠብቃችኋል።

ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ በቅድሚያም ርዕሰ ወሬዎቹን ወደ ኢትዮጵያ እንዳይገቡ የተከለከሉት ብፁዕ አባ ጴጥሮስ ወደ አሜሪካ ተመለሱ ብሪታንያ ለኢትዮጵያ የ100 ሚሊዮን ፓውንድ እርዳታ ለመስጠት ቃል ገባች። የአውሮፓ ህብረት ጆሴፍ ቦሬል ህብረቱ የሰጠውን እርዳታ ተከትሎ ኬቭን ጎበኙ ኬንያዊው የባዕድ አምልኮ መሪ

191 ህጻናትን በመግደል ተወነጀሉ የሚሉት ይገኙባቸዋል። አሁን ወደ ዝርዝሩ ወደ ኢትዮጵያ እንዳይገቡ የተከለከሉት ብፁዕ አቡነ ጴጥሮስ ወደ አሜሪካ ተመልሰዋል። በኢትዮጵያ የተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና የአካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በአሜሪካ ከነበራቸው ቆይታ ተመልሰው ቦሌ ዓለም አቀፍ የአየር ማረፊያ ሲደርሱ

ወደ ኢትዮጵያ እንዳይገቡ ተከልክለዋል። ብፁዕ አቡነ ጴጥሮስ ለማኅበረ ቅዱሳን የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ወደ ሀገር እንዳይገቡ በመከልከላቸው ወደ ዩናይት ስቴትስ ለመመለስ መገደዳቸውን ተናግረዋል። አሁን አሳፍረውኝ ተመለስኩ፣ ወደ መጣሁበት ዩናይት ስቴትስ መለሱኝ ሲሉም ገልጠዋል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የህዝብ ግንኙነት መምሪያ ዛሬ ከቀትር በኋላ በማኅበራዊ ትስስር ገጹ እንዳሰፈረው

ብጹሕ አቡነ ጴጥሮስ ከሳምንታት በፊት በቋሚ ሲኖዶስ እውቅና ነበር ወዲህ ወደ ዩናይት ስቴትስ ያመሩት በቆይታቸውም ሐዋርያዊ አገልግሎት ማከናወናቸውን የከተራና የጥምቀት በዓላትን ከመንፈስ ልጆቻቸው ጋር ማክበራቸውንና ለአዳጊ ሕፃናት ማዕረግ ድቁና መስጠታቸውን የሕዝብ ግንኙነት መምሪያው አመልክቷል።

ብሪታንያ ለኢትዮጵያ የ100 ፓውንድ እርዳታ ለመስጠት ቃል ገባች። ብሪታንያ ጦርነትና ድርቅ እጅግ የከፋ ሰብአዊ አደጋ በደቀኑባት ኢትዮጵያ ለከፋ ጉዳት ለተጋለጡ ሚሊዮኖች መርጃ የሚውል አዲስ የ100 ሚሊዮን ፓውንድ በዶላር ሲሰላ የ125 ሚሊዮን ዶላር እርዳታ የምትሰጥ መሆኗን ትላንት አስታውቃለች።

በጦርነት በተጎዳው የትግራይ ክልል የቸነፈራ አደጋ ማንዣበቡን በመግለጽ የአካባቢው ባለሥልጣናት ማስጠንቀቃቸውን የዘገበው አጃንስ ፍራንስ ፕሬስ በጥቅምት 2013 ዓ ምት በፌዴራል መንግሥቱ ኃይሎችና በትግራይ ታጣቂዎች መካከል የተቀሰቀሰው ግጭት እስከ ግማሽ ሚሊዮን የሚደርሱ ሰዎችን ህይወት ሲያጠፋ ቁጥራቸው አንድ ሚሊዮን የሚጠጉ ሌሎች ማፈናቀሉን አስታውሰዋል። የሰሜን ኢትዮጵያው ጦርነት ከሁለት ዓመታት በኋላ በጥቅምት 2015 ዓ ምት

በሁለቱ ወገኖች መካከል በተደረሰው የሰላም ስምምነት ቢጠናቀቅም በሌሎች አገሪቱ ክፍሎች በተለይም በቀደመው ጦርነት ወቅት የፌዴራሉን ወታደሮች ሲደግፉ ከነበሩት የአማራ ክልል ኃይሎች ጋር ግጭቱ ተባብሶ መቀጠሉን የፈረንሳዩ ዜና ወኪል አመልክተዋል። ዘገባው አያይዞም በታህሳስ ወር የመንግስታቱ ድርጅት የሰብአዊ ጉዳዮች ተቋም በአንዳንድ የሰሜንና ደቡብ እንዲሁም ደቡብ ምስራቅ ኢትዮጵያ አካባቢዎች የድርቁ ሁኔታ እየተባባሰ መምጣቱን

አፋጣኝ ተጨማሪ እርዳታ ካልተደረሰም ይበልጥ የከፋ ይሆናል ሲል አስጠንቅቆ ነበረ። እናቶችና ጨቅላ ሕፃናትን ጀምሮ ከሶስት ሚሊዮን በላይ ኢትዮጵያውያን ብሪታንያ አዲስ በምትሰጠው የሰብአዊ እርዳታ ድጋፍ እንዲሁም ለትግራይ በምትለግሰው ተጨማሪ እርዳታ አማካኝነት የህይወት አድን እርዳታ ያገኛሉ ስትል ለንደን ትናንት አስታውቃለች። በሌላ ተያያዥ ዜና የብሪታንያው የልማትና የአፍሪቃ ጉዳዮች ሚኒስትር አንድሩ ሚቸል

ሁኔታው ተጨማሪ ዓለም አቀፍ እርዳታ የሚሻ መሆኑን በማሳሰብ በኢትዮጵያ ያደረጉትን የሁለት ቀን ጉብኝት አጠናቀዋል። ቀውሱ ለዓለም የማንቂያ ደወል ነው ያሉት ሚችል የምግብ እጥረቱ በጣም አሳሳቢ ከሆነ ደረጃ ላይ ደርሷል። ጦርነት ብዙዎችን ከማፈናቀሉም በላይ አስፈላጊ መሠረተ ልማቶችን አውድሟል። የአየር ንብረት ለውጥና ኤልኒኞ የሀገር ውስጥ መፈናቀሉን አባብሰውታል ብለዋል። ዓለም አቀፉ ማህበረሰብ ከኢትዮጵያ ጎን ሊቆን

ሊቆም ይገባል፣ ሲሉም የእንግሊዙ ባለስልጣን ጥሪያቸውን አሰምተዋል። እንግሊዝ የምትለግሰው ይህ የ100 ሚሊዮን ፓውንድ እርዳታ የሚበልጠውም በተለይ ለበረታ አደጋ ለተጋለጡት እድሜያቸው ከአምስት ዓመት በታች የሆኑ ሕጻናት፣ ነፍሰ ጡርና ድህረ ወሊድ እናቶች መሰረተ ጤና አገልግሎቶችን ለማቅረብ እንደሚውል ተመልክተዋል። የአውሮፓ ህብረቱ ጆሴፍ ቦሬል ኬቭን ጎበኙ። የአውሮፓ ህብረት የውጭ

ፖሊሲ ኃላፊ ጆሴፍ ቦሬል ዛሬ ማክሰኞ ኪየቭን በጎበኙበት ወቅት ህብረቱ ለዩክሬን በሚሰጠውና እርሳቸው የማያወላውል ባሉት ወታደራዊና የገንዘብ ድጋፍ ዙሪያ እንደሚወያዩ ተናግረዋል። ቦሬል ወደ ዩክሬን ያቀኑት የአውሮፓ ህብረት ለመጪው አራት ዓመታት ለኪየቭ የመደበውን የ54 ቢሊዮን ዶላር ድጋፍ ባጸደቀ ጥቂት ቀናት ውስጥ ነው። ቦሬል በኪየቭ ቆይታቸው

ዩክሬን የአውሮፓ ህብረት አባል ለመሆን የሚያስችሏትን ለውጦች ዙሪያም ለምትሰራቸው ስራዎች ከባለስልጣናቱ ጋር የሚነጋገሩ መሆናቸውን አክለው አመልክተዋል። በሌላ ዜና ዓለም አቀፉ የአቶሚክ ኢነርጂ ድርጅት አይኤኢኤ ኃላፊ ራፋል ግሮሲ የዛፖቬሪያን የኒውክለር ኃይል ማመንጫ ጣቢያ ለመጎብኘት በተያያዘ እቅድ በዛሬው ዕለት ኪየቭ ገብተዋል። ግሮሲ ከባለስልጣናቱ ጋር እንደሚነጋገሩና

አሁንም በደካማ አያያዝ ላይ ይገኛል ያሉትን በሩሲያ ቁጥጥር ስር ያለውን የዩክሬን አካባቢ የሚገኘው የኒውክለር ማምንጫ ጣቢያ የደህንነት ሁኔታ የሚገመግሙ መሆናቸውን ተናግረዋል። በተጨማሪም በጣቢያው ያለው የኒውክለር ነዳጅ አያያዝ ሁኔታ እንደሚያሳስባቸው፣ በጣቢያው የሚሰሩ ሰራተኞች ቁጥር መቀነሱም ለአይኤኢኤ ስጋት መደቀኑን አመልክተዋል።

ጣቢያው በአውሮፓ ውስጥ ትልቁ የኒውክሌር ኃይል ማመንጫ ነው። በሌላ ዜና ሩሲያ በዛሬ ዕለት ሰሜን ምስራቅ ዩክሬን ላይ ያስወነጨፈችው ሚሳይል አንድ ሰው ሲገድል፣ ሌሎች ሶስት ሰዎች ማቁሰሉን የዩክሬን ባለሥልጣናት አስታውቀዋል። የካርኪቭ አገረ ግዛት አገረ ገዢ ኦሌግ ሲኒጎቭ ሁለት ኤስ 300 የተባሉ የሩሲያ ሚሳይሎች

አንድ ዞሎቺቭ ከተማ ውስጥ የሚገኝ ባለ ሶስት ፎቅ ሕንጻ ሆቴል ማውደማቸውን ተናግረዋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት የሰአቱን የዓለም ዜና ነው። ብሊንከን ከግብጽና ከኳታር መሪዎች ጋር በያዟቸው ንግግሮች የተኩስ አቁም ግፊታቸውን ቀጥለዋል።

የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋዛ አዲስ ጊዜያዊ የተኩስ አቁም በሚደረግበትና ለፍልስጤማውያን የሚደረገው የሰብአዊ እርዳታ በሚጨምርበት መንገድ ላይ ከግብፅና ከኳታር መሪዎች ጋር ተወያይተዋል። ብሊንከን በካይሮ ላይ ከግብፁ ፕሬዚዳንት አብደልፋታህ አልሲሲ እና እንዲሁም ወደ ዱሃ በመጓዝ ከኳታሩ መሪ አሚር ሼክ ታሚም ቢን ሐማድ አልታኒ እና ከጠቅላይ ሚኒስትሩ መሐመድ ቢን አብዱራህማን አልታኒ ጋር

ይነጋገራሉ። ዩናይት ስቴትስ፣ ግብፅና ኳታር በአሁኑ ወቅት ትኩረት ያደረጉበት ያለው የተኩስ አቁም ሀሳብ በትብብር እየሰሩት ያለ ነው። ጣሊያን በአንድ የፍልሰተኞች ማቆያ ማዕከል የተፈጠረው ሁከት ሳቢያ 14 ሰዎችን አሰረች ሮም

አቅራቢያ በሚገኘው አንድ የፍልሰተኞች ማዕከል ውስጥ አንድ ወጣት ራሱን ካጠፋ በኋላ የተቀሰቀሰውን ሁከት ተከትሎ የጣሊያን ሕግ አስከባሪዎች አስራ አራት ሰዎችን በቁጥጥር ስር መዋላቸውን ትላንት አስታውቀዋል። ፍልሰተኞቹ ከትላንት በስቲያ ሁድ ጥር 26 2016 ዓ ም የነበሩበትን ማቆያ ስፍራ በኃይል ጥሰው በመውጣት ወደ አንድ የተሽከርካሪዎች ማቆሚያ በማምራት የመኝታ ፍራሾችን በማቃጠልና

ቁሳቁሶችም መወርወር በጀመሩበት ወቅት ሁለት ፖሊሶችና አንድ ወታደር የመቁሰል አደጋ የደረሰባቸው መሆኑም ተዘግበዋል። ፖሊስና ከፊችሜኖ ከተማ አውሮፕላን ማረፊያ አቅራቢያ የሚገኝ ህጋዊ ፈቃድ የሌላቸውን ስደተኞች ለአጭር ጊዜ የሚቆዩበት የፖንቴ ጋለሪያ ማዕከልን ለመቆጣጠር አስለቃሽ ጭስ መጠቀሙም ተመልክተዋል። በመጨረሻም

ኬንያዊው የባዕድ አምልኮ መሪ 190 ሕጻናትን በመግደል ተወንጅለዋል። የኬንያው የባዕድ አምልኮ መሪ ፖል ማኪንዜ እና 29 ተባባሪዎቻቸው የ191 ሕጻናትን ነፍስ በማጥፋት በዛሬው ዕለት ክስ ቀርቦባቸዋል። የሕጻናቱ አስከሬን ቁጥራቸው ከዚያ ያጥፍ ከሚሆኑ ሌሎች አስከሬኖች ጋር ጫካ ውስጥ ተቀብሮ መገኘቱን ሮይተርስ ከናይሮቢ በአጠናቀረው ዘገባ አመልክቷል። ተከሳሾቹ በሙሉ

ከባህር ዳርቻይቱ ማሊንዲ ከተማ ከሚገኝ ችሎት የቀረቡባቸውን ክስ ሲያስተባብሉ ከተጠርጣሪዎቹ አንዱ ክሱን መከታተል የሚያስችል የአእምሮ ብቃት እንደሌለው ተገልጧል። ማኪንዜ ተከታዮቻቸውን ዓለም ከመጥፋቱ በፊት ገነት ለመግባት ራሳችሁንና ልጆቻችሁን በረሃብ ግደሉ የሚል ትዕዛዝ መስጠታቸውን አቃቤ ሕግ በክሱ አመልክቷል።

ከአራት መቶ በላይ አስከሬኖች በሻሆላ ጫካ ውስጥ ከተቀበሩበት ጉድጓዶ ተቆፍረው መውጣታቸውም የሚታወስ ነው። ማኪንዜ አስከሬኖቹ ከተቀበሩበት ስፍራ መገኘታቸውን ተከትሎ ባለፈው የሚያዝያ ወር በቁጥጥር ስር ከዋሉ በኋላ ሽብር ከመፍጠር ጋር የተያያዙ ወንጀሎች፣ ግድያና በሰዎች ላይ የስቃይ ድርጊት መፈጸምን ጨምሮ የተለያዩ ክሶች እንደቀረቡባቸው ይታወሳል።

ክብራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም አሉላ ከበደን ከዓለም ለተሰባሰቡ ዜናዎቹ ከልብ አመሰግናለውኝ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻላል 57 ዲግስ ዌስት ላይ

ወደ እናንተ እየተላለፈ የላችሁ የሚገኘው የዛሬ ማክሰኞ ጥር 8 2016 ዓ ም ዝግጅታችን ነው። ከአሜሪካ ድምፅ እየተካተላችሁ ያላችሁት በምስልና ድምፅ ቅንብር ሲሲ አሸናፊ ና ግርማ ደገፋ እንዲሁም የዌብ ና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ አብረውናሉ። ዝግጅቶቻችንም ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ኒውስ ኮም እንዲሁም በፌስቡክ አድቪዮ የአማሪክ ላይ በቀጥታ ማዳመጥ ችላላችሁ። አሁን ወደ ዕለቱ ብየ

ዛሬ ጥቅምት 28 2016 ዓ ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ሶስት የአማራ ክልል ጥያቄዎችን ለመመለስ በመስራት ላይ መሆኑን ተናግረዋል። የክልሉ ሕዝብ ጥያቄ ልማትና ወሰን እንደሚመለከት ለምክር ቤቱ አባላቱ ያስረዱት ጠቅላይ ሚኒስትሩ የወሰንን ጉዳይ በህዝብ ውሳኔ መፍታት የመንግስት አቋም መሆኑን አብራርተዋል።

ትግራይ ክልል በበኩሉ ይህን አማራጭ እንደማይቀበል ትናንትና አስታውቋል። ከሰላምና ጸጥታ፣ ከባህርበር መግቢያ ሰነድና ከሌሎችን በርካታ ጉዳዮች ጋር የተገናኙ ጥያቄዎች ለጠቅላይ ሚኒስትሩ ተነስተው ምላሽ ሰጥተውባቸዋል። ኬኔዲ አባተ ነው እንደሚከተለው ያቀርበዋል።

ዛሬ ጥር 28 2016 ዓ ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአማራና በኦሮሚያ ክልሎች የቀጠሉ ግጭቶችን ለማስቆም መንግስት የወሰደውን እርምጃ እንዲያብራሩ ከምክር ቤት አባላት በተደጋጋሚ ተጠይቀዋል። አቶ ተስፋውን ቦጋለ ጥያቄ ካነሱት የምክር ቤት አባላት አንዱ ናቸው። በክልሉ ለተከሰተው የሰላም መደፍረስ

ሊቃንና ሁሉንም የማህበረሰብ ክፍሎችን በማሳተፍ ፖለቲካዊ መፍትሄ ለመስጠትና አለፍ ብሎም ንግግር ለማድረግ በማድረግ የተፈጠረውን የሰላም እጦት ችግር የተራዘመ እንዳይሆን በመንግስት በኩል ምን እየተሰራ ነው?

ለዚህና ከአማራ ክልል ጉዳይ ጋር ተያይዘው ለተነሱ ጥያቄዎች ሰፋ ያለ ምላሽ የሰጡት ጠቅላይ ሚኒስትር አብይ የክልሉ ህዝብ ጥያቄ ልማትና ወሰንን እንደሚመለከት ገልጸው የመንግስታቸው አቋም የወሰንን ጉዳይ በህዝበ ውሳኔ መፍታት መሆኑን ተናግረዋል። ውሳኔውን ተግባራዊ ለማድረግ ዝግጅት በሚደረግበት ወቅት ግጭቱ መቀስቀሱንም አብራርተዋል። ሰላማዊና በውይይት ላይ የተመሰረተ ነገር ካልተከተልን በስተቀረ ዘላቂ ሰላም በህዝቦች መካከል ማረጋገጥ እንቸገራለን።

እስከዚያ ድረስ ግን ያ ሪፈረንደም ያ ውይይት እስኪካሄድ አንኳር አንኳር ጉዳዮች ቢመለሱ ያል ነው። አንደኛ የተፈናቀሉ ሰዎች ወደ ቀያቸው ይመለሱ። ሁለተኛ ህዝብ ራሱን በራሱ የማስተዳደር መብቱ ሕገ መንግስታዊ ስለሆነ፣ በውክልና ልንገዛው ስለማንችል፣ ሕዝቡ ከሰፈረ በኋላ በቀበሌ በወዳ ደረጃ ከራሱ ልጆች የሚያስተዳድሩትን ሰዎች መርጦ እንዲያስተዳድር እናርግ ለጊዜው። ሶስተኛ በምሁራን

በሃይማኖት አባቶች፣ በሽማግሌዎች፣ በወጣቶች ውይይት እያደረግን በሁለቱም ህዝቦች መካከል ያሉ ጥያቄዎች እንዲስተናገዱ አድርገን በሪፍረንደም ህዝቡ ወደፈለገበት እንዲጠቃለል እናድርግ። ይህንን ካደረግን ዘላቂ ሰላም ልናመጣ እንችላለን። ከዚህ ውጭ ያለው አማራጭ ግን ጊዜያዊ ድል እንጂ ዘላቂ ሰላም አያረጋግጥም የሚል አቋም ወስደን ለሁለቱም ክልሎች ነግረን ስራ ልንጀምር ስንዘጋጅ ግጭቶች አጋጠሙን።

በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ትናንት ሰኞ ጥር 27 ባወጣው መግለጫ የወሰንን ጉዳይ በሕዝበ ውሳኔ የመፍታት ሀሳብን እንደማይቀበል አስታውቋል። ጠቅላይ ሚኒስትሩ በዛሬው ማብራሪያቸው ለታጣቂዎች በድጋሚ የሰላም ጥሪ አቅርበዋል። የፌዴራል መንግስት ብቻ ሳይሆን የሁሉም ክልል ከፍተኛ የመንግስት ኃላፊዎች አማራ ክልል ሄደው የአማራን ክልል ህዝብ ብሶት ችግር ያድምጡ ያልመለስ ነው ያልገባን ነገር ካለ ብናይ ይሻላል ብለን ወስነን

ሁሉም አመራር ተሰማርቶ ውይይት ተደርጓል። የውይይቱን ውጤትና የተነሱ ጉዳዮች በቅርቡ እንደ ፓርቲ እምንመክርበት ይሆናል። ተመካክረን ያጎደልነው ካለ ሞልተን፣ ለጊዜው ያልቻልነው ካለ ካለ ታገሱን ብለን መልሰን ስናበቃ ያልታወቀ ካለ አሳውቀን፣ በውሸት በሚዲያ የሚዛብ ወሬዎች ካሉ ደግሞ አጥረተን ከህዝባችን ጋር መቀጠል ነው የምንፈልገው። የሰላም ጥሪው በተደጋጋሚ ተጠርቷል። አሁንም ሸኔም

በአማራ ክልል የሚንቀሳቀሱ ጽንፈኛ ኃይሎችም በሰላም በውይይት መሳሪያቸውን አስቀምጠው ሰላማዊ ፖለቲካ ትግል ማድረግ እንዲችሉ የፌዴራል መንግስትም የክልል መንግስታትም ዝግጁ መሆናቸውን በድጋሚ ማረጋገጥ ይፈልጋል። መንግስት ሸኔ ብሎ ከሚጠራው የኦሮሞ ነጻነት ሰራዊት ጋራ የተደረገውን ድርድር በተመለከተ ከምክር ቤት አባሏ ወርቅነሽ ጀማል ለተነሳው ጥያቄም ምላሽ ሰጥተዋል።

ዶሚኒክ ሸኔ ቡድን ጋር የተካሄደው ድርድር ያልተሳካበት ዋነኛ ምክንያት ምን እንደሆነ ቢገለጽ። ታንዛኒያ በነበረው ድርድር የግልጸኝነት ችግር አለ ብለው ለሚያስቡ ኃይሎች ድርድር ከጀመርን በኋላ በነበሩ ውይይቶች ሲጨመቅ ለኢትዮጵያ ሕዝብ ይህንን ነገር አሳካን ብለን ለመናገር የሚያስችል ድምዳሜ ላይ ባለመደረሱ ምንም ነገር ማቅረብ አልቻልም። ወደፊት

ልቡና ሰጥቷቸው የኢትዮጵያን ሕግ አክብረው የኢትዮጵያን ስርዓት አክብረው በውይይት አምናው ድርድሩ ሲፈጸም ደግሞ በግልጽ ለዚህ ለተከበረው ምክር ቤት እንዲሁም ለመላው የኢትዮጵያ ሕዝብ ሪፖርት ይቀርባል። ታጣቂ ቡድኑን በግድያ በእገታና በዘረፋ ተግባራት ወንጅለውም ኮንነዋል። አሁን ሸኔ ተሰማርቶ ያለው ግለሰቦች ማገድ፣ መኪና ማቃጠል፣ ልማት እንዳይሰራ ማድረግ ነው።

ይህ በማንኛውም የትግል መስፈርት ለሆነ ዓላማ መሳኪያ የሚደረግ የትግል ስልት ተብሎ ሊወሰድ አይችልም አይችልም፣ ጥፋት ነው። እንበልና እንካችሁ ውሰዱስ ቢባሉ በምን ሞራል ነው የዘረፍከውን የገደልከውን ያገትከውን ህዝብ ነገር ልምራህ የምትለው? ይህ አግባብ አይመስለኝም። ልቦና አገዝቶ ወደ ሰላም መድረክ ራስን ማምጣት ያስፈልጋል። የራስን ህዝብ እያሰቃዩ

እታገልላለሁ ማለት ጥቅም የለውም።

የኦሮሞ ነጻነት ሰራዊት ከዚህ ቀደም በተደጋጋሚ ከመንግስትና ከህዝብ የሚቀርብበትን ክስና ውንጀላዎች እንዳልፈጸመ በመግለጽ ማስተባበሉ ይታወሳል። ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ክልል በተለያዩ ዘርፎች ተከናውነዋል ያሏቸውን ተግባራትም ጠቅላይ ሚኒስትሩ አብራርተዋል። ሌላው የምክር ቤት አባል ዶክተር አብርሃም አለማየሁ በኢትዮጵያና ሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ ስለተቀሰቀሱ ውጥረቶች ለጠቅላይ ሚኒስትሩ ጥያቄ አንስተዋል

በስምምነቱ ዙሪያና ለሀገራችን የሚኖረው ፋይዳ ተጨማሪ ማብራሪያ ቢሰጡበት፣ በተለይ በሶማሊያ መንግስት በኩል በሚነሱ ቅሬታዎች ዙሪያ የመንግስት ምላሽ ምን እንደሆነ ቢገለጽ። ከኢትዮጵያ በላይ ለሶማሌ የሞተ አንድም ሀገር የለም። መግለጫ ያወጣ አለ፣ የሞተ አንድም ሀገር የለም። ወደፊትም አይኖርም። በነገራችን ላይ የዛሬ ሁለት ወር ሶስት ወር ገደማ እናንተ ጋር ስለ ቀይ ባህር ከተወያየንበት ማግስት በሺህ የሚቆጠሩ

የሶማሊያ መንግስት ወታደሮች ሁርሱ አሰልጥነን ልከናል። እኛ በውስጣችን ክፋት ካለ እንዴት ሁርሱ አሰልጥነን ወደዛ እንልካለን ወታደር? እኛ ሶማሊያ ጋር ምንም አይነት ግጭት፣ ምንም አይነት ንግግር አንፈልግም። ወንድሞቻችን ናቸው። በጋራ ትብብር ማደግ እንፈልጋለን። የሶማሊያ መንግስት ከኢትዮጵያ ጋር መጋጨት ፍላጎት ያለው አይመስለኝም ስገምት። ግን ፍላጎት ያላቸው ሀይሎች ሶማሊያን እንደ ፕሮክሲ መጠቀም ይፈልጋሉ።

ለዛ ደግሞ እኛ እንመች በሶማሊያ ወንድሞቻችን ላይ ምንም አይነት የከፋ ነገር ለማድረግ ለመናገርም ለማድረግም ዝግጁ አይደለም። በጉዳዩ ላይ ሰፋ ያለ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ የኢትዮጵያ ፍላጎት የባህር በር ማግኘት ብቻ መሆኑን ገልጸው ለዚህም በዓለም ህግ መዳኘት እንፈልጋለን ብለዋል። ኢትዮጵያ ውጊያ እንደማትፈልግ ደጋግመው ያነሱ ሲሆን የሚፈልግ ካለ ግን አያሸንፈንም ብለዋል። በዓለም ህግ በቢዝነስ ህግ

መዳኘት እንፈልጋለን። ከማንም መቀማት አንፈልግም። የማንንም ሉዓላዊነት መንካት አንፈልግም። እናከብራቸዋለን። ወንድሞቻችን ናቸው፣ እንወዳቸዋለን። በቸገራቸው ጊዜ እንሞትላቸዋለን። እና አየር ላይ በጣም ብዙ ኖይዞች፣ አቧራዎች አሉ። አቧራ አቧራዎች እሳ ደም ማለት የሚፈልጉ አገሮች አሉ። እኛ ደግሞ አቧራውን ሬስት ማድረግ እንፈልጋለን። እንፈልገው አሻራ ብቻ ነው። እንፈልገው ልማት ብቻ ነው። ግርግር አንፈልግም። ኢትዮጵያ በታሪኳ ማንንም ሀገር ወርራ አታውቅም። ማንንም ሀገር

ማንም አገር ወሯት ግን አሸንፏት አያውቅም። ሶስት አይደለም አስር ቢደምር ኢትዮጵያ ማሸነፍ አይችልም። እኛ እንዋጋ ማንፈልግም ወደዚህ ከመጣ ደግሞ አይችልም። ለሱ በቂ የሆነ አቅም አለን። ስጋት የለብን። እኛ ያሰጋን የሰፈር ጎረምሳ ነው እንጂ ወራሪ አይደለም።

ሶማሊላንድ ራሷን እንደ ነጻ ሀገር ብትቆጥርም የግዛት የአካል ነች የምትለው ሶማሊያ በበኩሏ የመግባቢያ ሰነዱ ሉዓላዊነቴንና የግዛት አንድነቴን የሚጋፋ ነው በማለት ተግባራዊ እንዳይሆን ዓለም አቀፍ ድጋፍ በማፈላለግ ላይ መሆኗ ይታወቃል። ጠቅላይ ሚኒስትር አብይ ዛሬ ለምክር ቤት አባላት በሰጡት ማብራሪያ ላይ ግብፅ ከዚህ በኋላ ድርድር አላደርግበትም ባለችው በህዳሴ ግድብ ጉዳይ ላይ ኢትዮጵያ አቋሟን እንዳልቀየረችና አሁንም ለድርድር ዝግጁ መሆኗንም ገልጸዋል። ለአሜሪካ ድምፅ

ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኝ የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል።

በአማራ ክልል መራዊ ከተማ የፌዴራል ኃይሎችና በፋንዶ ታጣቂዎች መካከል ባለፈው ሳምንት ያደረጉትን ውጊያ ተከትሎ የኢትዮጵያ ወታደሮች ከሃምሳ በላይ ሰላማዊ ሰዎች መግደላቸውን ነዋሪዎች ተናገሩም በኢትዮጵያ የፌዴራል ወታደሮችና በአማራ ክልል የአካባቢ ሚሊሻዎች መካከል የተካሄደውን ውጊያ ተከትሎ በተደረገ የቤት ለቤት ፍተሻ የኢትዮጵያ ወታደሮች በዚህ ሳምንት ከሃምሳ በላይ ሰላማዊ ዜጎች መግደላቸውንም ሮይተርስ የከተማን ነዋሪዎች ጠቅሶ ዘግቧል

የአሜሪካ ድምፅ ያነጋገራቸው ነዋሪዎችም ግድያው መፈጸሙና የሟቾቹ አስክሬም በጅምላ መቀበራቸውን ገልጸዋል። ነዋሪዎችን ያነጋገረችው አስቴር ምስጋና ያደረሰችን ዘገባ ከሮይተር ዘገባ ጋር አቀናጅታ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በአማራ ክልል መራዊ ከተማ በፌዴራል ኃይሎችና በፋኖ ታጣቂዎች መካከል ባለፈው ሳምንት የተካሄደውን ውጊያ ተከትሎ የፌዴራል ወታደሮች ባካሄዱት የቤት ለቤት ፍተሻ

ቢያንስ 5ምሳ ሰው መግደላቸውን የከተማዋ ነዋሪዎች ለሮይተርስ ተናግረዋል። ውጊያው በሐምሌ ወር ከተጀመረ ወዲህ ብዙ ሰዎች ባንድ የተገደሉበት አስከፊ ክስተት መሆኑም ተገልጿል። የተባበሩት መንግስታት ድርጅት ነሐሴ ወር ላይ አውጥቶት በነበረው ሪፖርት በኢትዮጵያ ጦርና በፋኖ ሚሊሻዎች መካከል እየተደረገ ባለው ውጊያ ከ200 በላይ ሰዎች መገደላቸውን አስታውቆ ነበር። የአሜሪካ ድምፅ ያነጋገራቸውና

ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ባለፈው ሳምንት ሰኞ ጥር ሃያ ሁለት ሺህ አስራ ስድስት ዓመተ ምህረት በፋኖ ታጣቂዎችና በፌዴራል ኃይሎች መካከል የተካሄደውን ውጊያ ተከትሎ በከተማው ስለተፈጸመው ግድያ እንዲህ ያስረዳሉ። በሀያ ማለት ነው በመከላከያና በአስራወት ተኩል ላይ የተጀመረው ውጊያ በአራት ሰዓት ተኩል ቆየ ያው እንደሱ ዝበቷቸው ወዲያ

በአሁኑም በቃ ቤት ሲያወርዱ በቃ የእነሱ መረጃ ናቸው፣ አንዱ መረጃ ናቸው፣ የእነሱ መረጃ ናቸው፣ የተዋጋችሁ እናንተ ናቸው ወጋቸው እያሉ ነው ያወርጡ የረሰኗቸው ከአንድ ላይ ሀያ ሁለት ሰው ሞተ። ማርያም መራዊ ከተማ ማርያም ቤተክርስቲያን የተቀበረ ሀያ ሁለት ሰው ከላይ ደግሞ አፍነው የወሰዷቸው የነበሩ ደግሞ አሁንም ደግሞ ነጃን ደግሞ አምጠው ደግሞ ከአስባልተ የገደሏቸው ወደ ሰላሳ ሰው ደግሞ ብሮ ብሮ ቀውሮ የተፈጠመ በየገጠሩ የሚሄድ አለ

ምዕራዊ ማርያም ላይም የተቀበራሉ። ሮይተርስ ያነጋገራቸው ሶስት የከተማዋ ነዋሪዎችና አንድ በውጊያው የተሳተፈ የፋኖ ታጣቂም ግድያው የተፈጸመው ሰኞ እለት በፌዴራል ጦርና በፋኖ መካከል ውጊያ ከተደረገ በኋላ መሆኑን አስረድተዋል። ነዋሪዎቹ ለደህንነታቸው ስለሚሰጉ ማንነታቸው እንዳይጠቀስ የጠየቁ ሲሆን ሮይተርስ የምስክርነት ቃላቸውን ከሌላ ገለልተኛ አካል ማረጋገጥ አለመቻሉን ጠቅሶ ዘግቧል።

ሶስቱ ነዋሪዎች ከውጊያው በኋላ የፋኖ ታጣቂዎች መራዊ ከተማን ለቀው ሲወጡ የፌዴራል ወታደሮች ቤት ለቤት በመሄድ ንጹሐን ዜጎችን እንደገደሉ ለሮይተርስ ገልጸዋል። ከሶስቱ ነዋሪዎች ሁለቱ ለሰዓታት መኖሪያ ቤታቸው ውስጥ ተደብቀው መቆየታቸውን የገለጹ ሲሆን፣ አንደኛው ግድያው ሲፈጸም ከከተማው ውጪ እንደነበርና ስለተፈጸመው ግድያ ከጎረቤቶቹ እንደተረዳ ተናግሯል። የኢትዮጵያ መንግስትና የፌዴራል ጦር ቃል አቀባዮች

እንዲሁም የአማራ ክልል አስተዳደር በመርአዊ ከተማ ስለተፈጸመው ግድያ ከሮይተርስ ስለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። በአሜሪካ ድምፅ በኩል በጉዳዩ ላይ ምላሽ ለማግኘት ለመንግስት ኮሚኒኬሽን ጉዳይ ሚኒስትሩ ለገሰ ቱሉ የእጅ ስልክ ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። የአሜሪካ ድምፅ ያነጋገራቸውና ማንነታቸው እንዳይገለጽ የጠየቁ ሌላ የመርአዊ ከተማ ነዋሪ

በፌዴራል ወታደሮች የተገደሉትን ወደ ሀምሳ ምሳ የሚጠጉ ንጹሐን ዜጎች ለመቅበር ፈቃድ ተከልክለው እንደነበር ገልጸው ፈቃድ ካገኙ በኋላ ግን በከተማው በሚገኘው ማርያም ቤተ ክርስቲያን እና ሌሎቹ አካባቢዎች መቅበራቸውን አስረድተዋል። ላይ ነው ወድቀው እንትንታሉ። በኋላ ያገኘናቸው ስናነሳ አርባ አምስት ሰዎች አካባቢ ላይ ያው ወድቀው ተገኙ። ያው ክሬድ ለማንሳት ስምል መከላከያ አላስነሳናሉ። የኛ ሳይነሳይ እናንተ እንዴት

በኋላ አንሱና ውሰዱ ተባልና አንስተን ወስደን ያው ማርያም መቤታችን መራዊ ቤተ ክርስቲያን ወስደን ያው የቀብር እንትን አድርገናል። አካ ገደልም ባይቆፈር ያው በአንድ እየደራረብ ነው እየቀበር ነው ያው ፈጥመን እዛ። በኋላም ግቡ ተባለ ያው ፈርሶ በደንብ እንትን ሳይሉ እንኳን ግቡ ተብሎ ሩጠን ነው የተነሳን እንደገና

ሩጠና የመጣ ነው ወደ ቤታቸው። እኚሁ ነዋሪ አክለው ከተገደሉት ንጹሐን ዜጎች መካከል ወጣቶች፣ ሴቶችና አረጋውያን እንደሚገኙበት ገልጸው የተወሰኑትንም በግል እንደሚያውቋቸው ያስረዳሉ። ምንም ነገር የናውቁ ዘበኛ የሆኑ የቴሌ ዘበኛ የመንግስት ተቋም የሚጠብቁ ሴቶች፣ ታማሚዎች ምናምን ድብልቅ ነው በቃ ህጣኖች ከቤት ተጎትተው እየወጡ እየተገደሉት እነዚህ ወያኔ የተባሉት ጠላ ቤት ውስጥ እየጠጡ ጎትተው አወጠው

ንጧን ዜጎች የመሞታቸው እኛም በጣም እያዘመን ያለ እነሱ ጋር ጦርነት አልገጠሙም። አልፎ በሚሄዱ እድሜያቸው በገፋ ሰዎች፣ እንደገና ነገ አድገው አገር ይጠቅማሉ በሚባሉ ሰዎች ላይ ህፃናት፣ የአስራ ሁለት አመት ልጅ እየተጎተቱ ሴቶች፣ በጣ በጣም የሚያሳዝን ነገር ነው። እዛ በላይ አንስተን ለመቅበር እንኳን መሞተው ሞላ የሚባል አውቃለሁ። መከላከያ፣ የደርግ መከላከያ የነበረ የትምህርት ቤት ዘበኛ የነበረ ገረመው የሚባል አውቃለሁ። የአስራ ሁለት

ሶስት አመት ልጅ ሀብት የሚባል ልጅ አውቃለሁ። እንደገና አሁንም ሽማግሌ የዘጠና አመት ሽማግሌ የሚሆን ሽማግሌ በሱቅ ላይ ተሰቅሎ የሚጠብቅ እሱም እንደዚው አባወዱ ይባላል። እዛ በላይ ይሄ ነው አዱኛ ይባላል። ብዙ ናቸው።

እነዚህ እነዚህን አውቃለሁ እንግዲህ ያው በድንጋጤ ታሎ ስተቀር ብዙ የምናውቃቸው ሰዎች አብረውን ያደጉ አብረውን የኖሩ ሰዎች ናቸው። ሮይተርስ ያነጋገረው የመጀመሪያው ነዋሪም በአንድ ቤተ ክርስቲያን ውስጥ በተቆፈረ ጉድጓድ ውስጥ ሰላሳ ሁለት አስክሬኖች ቆሞ ማስቀበሩን የገለጸ ሲሆን ተጨማሪ ሀያ አስክሬኖች በገጠር ውስጥ እንዲሁም ሌሎች ሀያ አስክሬኖች ደግሞ በሙስሊሞች የመቃብር ስፍራ መቀበራቸውን አስረድቷል።

ሁለተኛው ነዋሪም በተመሳሳይ 65 ንጹሐን ዜጎች ሲቀበሩ መመልከቱን የገለጸ ሲሆን ሶስተኛውና ግድያው ሲፈጸም ከከተማ ውጭ የነበረው ነዋሪ ቢያንስ ሀምሳ አንድ ሰዎች መቀበራቸውን ከጓደኛው እንደሰማ ተናግሯል። ነዋሪዎቹ ለሮይተርስ ሲናገሩ ወታደሮቹ በፋኖ ድርጊት ምክንያት እየቀጧቸው መሆኑን እንደሚያምኑ የገለጹ ሲሆን ከሚሊሺያዎቹ ጋር ግን ምንም አይነት ግንኙነት እንደሌላቸው ተናግረዋል።

የአማራ ክልል መዲና በሆነችው ባህር ዳር ከተማ የሚገኘው የኢትዮጵያ ሰብአዊ መብቶች ኮሚሽን ቢሮ 35 ሺህ ሰዎች በሚኖሩባት መርአዊ ከተማ ስለተፈጸመው ግድያ ሪፖርቶች እንደደረሱት ገልጾ ሁኔታውን ለማጣራትና በንጹሐን ዜጎች ላይ ስለደረሰው የጉዳት መጠን ለማወቅ እየሰራ መሆኑን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል በሚካሄደው ግጭት ተፈጽመዋል ያላቸውን

በርካታ የመብት ጥሰቶች የመዘገበ ሲሆን አብዛኞቹ በመንግስት ታጣቂዎች የተፈጸሙ መሆናቸውን ገልጿል። ከነዚህ የመብት ጥሰቶች ውስጥ ቤት ለቤት በሚደረጉ ፍተሻዎችና የአየር ላይ ጥቃቶች በሲቪሎች ላይ የሚፈጸሙ ግድያዎች የሚገኙበት ሲሆን ሮይተርስም እነዚህን ጥሰቶች መዘገቡን አስታውሷል። ሆኖም በአማራ ክልል ለሚፈጸሙ የመብት ጥሰቶች የኢትዮጵያ መንግስት ምላሽ አልሰጠም።

ኮሚሽኑ በህዳር ወር ያወጣውን ሪፖርት ተከትሎ ግን መንግስት ሪፖርቱ ሚዛናዊነት የጎደለው መሆኑን ገልጾ፣ የጦሩ እርምጃ በክልሉ ሕግና ስርዓት ለማስከበር እንዲሁም የዜጎችን መብት ለማስጠበቅ የሚፈጸም መሆኑን አስታውቋል። በአማራ ክልል የሚካሄደው ግጭት ከወራት በፊት የተቀሰቀሰው መንግስት ከትግራይ ክልል ጋር የተካሄደውንና

በአስር ሺዎች የሚቆጠሩ ሰዎች የሞቱበትን የእርስ በርስ ጦርነት ለማስቆም የሰላም ስምምነት ከተፈራረመ በኋላ ነው። ከትግራይ ኃይሎች ጋር በተካሄደው ጦርነት የፋኖ ታጣቂዎች ከፌዴራል ኃይሎች ጋር ሆነው የተዋጉ ሲሆን፣ የሰላም ስምምነቱ የአማራ ክልልን ለደህንነት ስጋት አጋልጧል በሚል በሁለቱ መካከል የነበረው ግንኙነት በፍጥነት ሻክሯል። በአስቴር ምስጋናው እና በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የምሽቱ የትንታኔ መጽሔታችን ሲቀጥል የቱርክ ርደ መሬት አንደኛ ዓመት የተመለከተ ዘገባውን ደግሞ ወደ እናንተ እናደርሳለን። በቱርክ የ56 ሺህ ሰዎችን ሕይወት ቀጥፎ 3 ሚሊዮኖችን ያፈናቀለው ርደ መሬት አንድ ዓመት ሆኖታል። በመቶ ሺህ የሚቆጠሩ ሰዎች አሁንም እያዘኑና ሰቆቃቸውን እንደተሸከሙ በጊዜያዊ መጠለያ ውስጥ በመኖር ላይ ናቸው። መቼ አዲስ መኖሪያ ቤት እንደሚያገኙ ወይም ከቶንም ያገኙ እንዳያውቁም። የቪኦኤዋ ሄዘር መርዶ ከኢስታንቡል የላከችውን ዘገባ እንግዲ ወልዴ እንደሚከተሉ ያቀርበዋል።

በርካታ ጎረቤቶቿንና ዘመዶቿን እንዲሁም የአፓርትመንት መኖሪያዋን በርዕደ መሬቱ ያጣችው ሁሊያ አዲያማን ባለፈው ዓመት የካቲት ከተከሰተው አደጋ በፊት ጊዜ ወደኋላ ሊመልሳት ብችል ኖሮ ቤቷን ሳይሆን የሰው ሕይወትን ብታድን ትመርጥ ነበር።

ማንም ሰው እንዲህ አይነት ሁኔታ እንዳይገጥመው አምላክ ይጠብቅ። በጣም ከባድ ሁኔታ ነው። ሰዎችም ሳይሆን ቤታችንን ብቻ ብናጣ ምንም አልነበር። አንድ ጊዜ ሕይወት ከጠፋ ተመልሶ አይመጣም። ከአምሳ ሺህ በላይ ሰዎች በርዕደ መሬቱ ሕይወታቸው እንደ ቅጠል ረግፈዋል፣ ሚሊዮኖች ደግሞ ተፈናቅለዋል። እንደ አዲያማን ያሉ በርካታ ቤተሰቦች ከዕቃ ማጓጓዣ ኮንቴይነር ወደ ተሰሩ ቤቶች ከመሸጋገራቸው በፊት በድንኳን ውስጥ ለወራት ቆይተዋል።

በመቶ ሺህ የሚቆጠሩ ሰዎች አሁንም በድንኳን ውስጥ በመኖሩ ላይ ናቸው። የመሬት መንቀጥቀጥን የሚያጠኑ ባለሙያዎች እንደሚሉት በቱርክ አምና የተከሰተው ርዕደ መሬት ከባድ ቢሆንም አብዛኛውን የንብረት ውድመትና የሰውን ሕይወት ከጥፋት ማዳን ይቻል ነበር። ቱርክ ሕንፃዎች ርዕደ መሬትን እንዲቋቋሙ ሆነው እንዲገነቡ የሚያዝ ደንብ አላት። ባለፉት አስርተ ዓመታት በታየው ከፍተኛ ግንባታ መሃል ግን ደንቡ ችላ ተብሏል ኦዝጉን ኮንካ

ካንዲሊ በተሰኘው የርዕደ መሬት ጥናት ማዕከል ተመራማሪ ናቸው። ሌላው ያለው ዋና ችግር ከእንደ አውሮፓያን አቆጣጠር ሁለት ሺህ ዓ ም በኋላ የተገነቡት አንዳንዶቹ እነዚህ ሕንፃዎች የመሬት መንቀጥቀጡን መቋቋም ነበረባቸው። በተለይ ትላልቅ የሆኑ ሕንፃዎች ርዕደቱን መቋቋም ሳይችሉ ቀርተዋል። መንግሥት በመቶ ሺህ የሚቆጠሩ አዲስ መኖሪያ ቤቶችን ለመገንባት ቃል ቢገባም

እስካሁን ተሰርተው ያለቁት ግን በአስር ሺህ የሚቆጠሩ ብቻ ናቸው። የአደጋው ተጎጂዎች እንደሚሉት ምንም ቢደረግ ያጡትን መልሰው አያገኙ። ፊንዲክ አክሱ ሴት ልጇን የልጇን ባለቤትና አራት ልጆቻቸውን አጥታለች። በተለይ የልጆቹ ሞት ሐዘኗን የከፋ አድርጎታል።

ልጆቹ ትንሹ አምስት ዓመቱ ነው። ከዛን ቀን ወዲህ ምን ውድ ጌጦች ብታቀርቢልኝ፣ ዓለምን ሁሉ ብትሰጭኝ እመኝ እነርሱን አይተካም። ሐዘናችን ያን ያክል ከባድ ነው። ከአደጋው የተረፉት በወቅቱ የተመለከቱትን አሰቃቂ ሁኔታ መቼም እንደማይረሱት ይናገራሉ። በመግቢያው ላይ እያደመጥናት ሁሊያ አዲያማን

በመደዳ የተደረደሩ አስክሬኖችን ተመልክተናል። የአንድ ሰው አስክሬን ሙሉ ለሙሉ ወደ ሐምራዊ ሲቀየር አይተናል። በፍርስራሽ ውስጥ ለሶስት ቀናት ተቀብረው እርዳታ ባለማግኘታቸው ሕይወታቸው ካለፈ በኋላ ተቆፍረው የወጡ ሰዎችን አስክሬን አይተናል። ሁሊያ አዲያማን ከዕቃ ማጓጓዣ ኮንቴይነር መኖሪያ ወጥታ መንግሥት ወደሚገነባቸው ቤቶች ከነ ቤተሰቧ ለመዘዋወር ተስፋ ታደርጋለች። ምናልባትም ያኔ ወደ ቀድሞ ቤቷ የመመለስ ያህል

ሊሰማ ትችል ይሆናል። ሄዘር መርዶክ ከኢስታንቡል ለላከችው ዘገባ። እንግዲህ ወልድ ነኝ ዋሽንግተን ዲሲ። በመካከለኛው ምስራቅ በዩናይትድ ስቴትስ ኃይሎች ላይ የሚሰነዘረው ጥቃት ቀጥሏል። ዩናይትድ ስቴትስ ባለፈው ሳምንት መጨረሻ ኢራቅ፣ ሶሪያና የመን ውስጥ ያደረሰቸው ጥቃት በኢራን የሚደገፉ ታጣቂዎች የሚሰነዘሩትን ጥቃት አላስቆመም።

በኢራን የሚታገዙ ታጣቂዎች ሶሪያ ውስጥ ሶስት ጥቃቶች ያደረሱ ሲሆን ይህን ተከትሎም ዩናይትድ ስቴትስ ቀጣይ ጥቃቶችን ለመከላከል የመን ውስጥ ቢያንስ ሁለት ጊዜ ድብደባ አካሂዳለች። የአሜሪካ ድምፅ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ያስተላለፈችውን ዘገባ ቆንጅታየ እንደሚቀጥለው ታቀርበዋለች።

ባለፈው ሳምንት ሶስት አሜሪካውያን ወታደሮች መገደላቸውን ተከትሎ አርብ ዕለት ከዩናይትድ ስቴትስ የተነሱት ቦምብ ጣይ አውሮፕላኖች ኢራቅ እና ሶሪያ የሚገኙ ሰማንያ አምስት በኢራን የሚታገዙ ታጣቂዎች ኢላማዎችን ደብድበዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሜጀር ጀነራል ፓት ራይደር ሲያስረዱ

የአጸፋ እርምጃችን አላበቃም። አሁንም ቢሆን ምን እንደምናደርግ አላውጅም ወይም አላብራራም። በምንፈልገው ሰዓትና በምንፈልገው ቦታ ላይ እርምጃውን እንወስዳለን። ከዚህ ሌላ ምንም አልላችሁም። ይኸው ነው። በማግስቱም ዩናይትድ ስቴትስ እና ብሪታንያ የመን ውስጥ ያሉ የሁቲዎች ይዞታዎችን ኢላማ ያደረጉ ጥቃቶች አድርሰዋል።

ይሁን እንጂ ኢራቅ፣ ሶሪያና የመን ውስጥ የሚንቀሳቀሱት የኢራን ግብረ አበሮች የተወሰደው አጽፋ ጥቃት መልእክቱ የገባቸው አይመስልም።

በኢራን የሚታገዙት ታጣቂዎች ከአርብ ወዲህ ሶስት ጊዜ በዩናይትድ ስቴትስ እና በአጋሮቿ ኃይሎች ላይ ጥቃት አድርሰዋል። ግሪን ቪሌጅ ድጋፍ ሰጪ ተልዕኮ በተባለው የጦር ሰፈር አቅራቢያ በደረሰ ጥቃት ስድስት የሶሪያ ዲሞክራሲያዊ ኃይል አጋሮች ተገድለዋል። ዩናይትድ ስቴትስ የመን ውስጥ ሁቲዎች በሚቆጣጠሯቸው አካባቢዎች ያሉ ጸረ መርከብ ሚሳይሎችን አውድማለች። ዩናይትድ ስቴትስና እንግሊዝ የቦምብ ጥቃቶች ማካሄዳቸውን ተከትሎ

በዓለም አቀፍ የመርከብ ጉዞ መስመሮች ላይ ጥቃት ለማድረስ የተሰናዱ ሚሳይሎች እንደነበሩ ነው የተመለከተው። ከሁቲዎች ጋር ጦርነት ላይ አይደለንም፣ ጦርነት ውስጥ ለመግባትም ፍላጎት የለንም። ጥቃት ማድረሳቸውን የሚቀጥሉ ከሆነ ግን እኛም ያን የማድረግ አቅማቸውን የሚበጣጥስና የሚያወድም እርምጃ መውሰዳችንን እንቀጥላለን። የኢራን ተባባሪዎች ጥቃታቸውን ከመቀጠላቸውም ሌላ የኢራቅ ባለስልጣናት

ዩናይትድ ስቴትስ ስላደረሰችው ጥቃት አስቀድማ አላሳወቀችንም በማለት ነቀፌታ እያሰሙ ናቸው። በሀገራችን መሬት ላይ በደረሱት ጥቃቶች ሲቪሎች ተገድለውብናል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ ቬዳንት ፓቴል በሰጡት ማብራሪያ የወታደሮቻችን መገደል ተከትሎ በአጸፋው እርምጃ መውሰዳችን እንደማይቀር ኢራቅም እንደ ማንኛውም የአካባቢው ሀገር የተረዳችው ጉዳይ ነው

በተለይ አርብ እለት ስለወሰድ ነው እርምጃ ግን፣ በቅድሚያ አላሳወቅንም። ጥቃቱን ካካሄድን በኋላ ወዲያውኑ ኢራቃውያኑን አሳውቀናቸዋል። የዩናይትድ ስቴትስ የመከላከያ ሚኒስቴርም በሳምንቱ መጨረሻ በተወሰዱት ጥቃቶች በሰው ላይ የደረሱ ጉዳቶችን በሚመለከት አሁንም ግምገማ እየተካሄደ መሆኑን አስታውቋል።

ኢራቅ ሶሪያና ዮርዳኖስ ውስጥ እንደ አውሮፓውያን አቆጣጠር ካለፈው ጥቅምት አጋማሽ ወዲህ በዩናይትድ ስቴትስ ኃይሎች ላይ 170 ጊዜ ጥቃቶች ተሰንዝረዋል። የየመን ሁቲዎች ደግሞ በቀይ ባህርና በኤደን ባሕረ ሰላጤ የዓለም አቀፍ የንግድ መርከቦች መተላለፊያዎች ላይ ከ30 ጊዜ በላይ ጥቃት አድርሰዋል።

እያዳመጣቸው ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የአሜሪካ ድምጽ ስርጭትን ነው። አድማጮቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የዛሬ ምሽት ዝግጅታችን እንደቀጥለ ነው። ቀደም ሲል ስትከታተሉ የነበረው የመጀመሪያውን አጋማሽ ነበር። አሁን ወደ ሁለተኛው

አጋማሽ ምዕራፍ ላይ ደርሰናል። ሁለተኛው አጋማሻችን የመጀመሪያ ቅንብራችን ደግሞ የሁለተኛ ደረጃ መልቀቂያ ፈተናን የተመለከተ ይሆናል። ከሁለተኛ ደረጃ መልቀቂያ ፈተና የትምህርት አይነቶች መቀነሳቸው እያወያየ ነው። የትምህርት ሚኒስቴር በአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል።

ለአሜሪካ ድምፅ አስተያየታቸውን የሰጡ ባለሙያዎች ከውሳኔው አስቀድሞ ከባለ እርሻዎች ጋር ውይይት መደረግ እንደነበረበት ጠቅሰው ጥናት እንደሚያስፈልገው አመልክተዋል የትምህርት ሚኒስቴር በበኩሉ በብሔራዊ መልቀቂያ ፈተናው ይካትታሉ የተባሉ የትምህርት አይነቶች በአዲሱ ስርዓተ ትምህርት መሠረት እንደተመረጡ አስታውቋል በስርዓተ ትምህርቱ ቀረጻም የባለሙያዎች ውይይት እንደተደረገ የተቋሙ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ህዝቅኤል ለአሜሪካ ድምፅ ገልጸዋል ገብረ ሚካኤል ገብረ መድን በዚህ ጉዳይ የተጨማሪ አዘጋጅተዋል

የትምህርት ሚኒስቴር በዘንድሮ ዓመት በ12ተኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዝኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል።

የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቲዩድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው። መጀመሪያ ትምህርቱ ራሱ

የሚያስፈልጋቸው ይመስለኛል። ወጣቶቹ ለልጆቹ በብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ እና ሬስፖንሲቢሊቲስ እነሱን መብታቸውንም ከኃላፊነታቸውንም እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነውም ባለፉት ብዙ ዓመታት እየተሰራ ነው። አልፎም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ ኮርስኛም ጋር ዲፓርትመንቱ አለ ስራው አለ። ስለዚህ አግባብ አድርጌ አልወስደውም።

በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል። የመጀመሪያው መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት ዓላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲው ማንጻር ይሁም

ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርትስ ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መፈንተን ያስፈልጋል።

ትምህርት ምን አይነት ዜጋ ማዘጋጀት አለበት? ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል? የሚለው ላይ ከቴክኖሎጂ እድገት፣ ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህም ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላል እና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይሄን ማዕቀፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች

መወሰን ይችላል። ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ። ትምህርት መቼም የዓመት አይደለም የሳምንት ወር አይደለም፣ እቅድ ነው መሆን ያለበት የዘመናት እንደውም የአስርት ዓመታት ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና

ዝም ብሎ ድንገት እንደው የለም ይሄ ወይም ያኛው አለ ማለት እኔ አግባብ ነው ብዬ ያልወስደውም። ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም።

ረስትሬት ያደርጋሉ። ልጆች ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜ እና የትምህርት ደረጃ ላይ ነው ያሉት። አምና ካቻምና ያለፍነውን ነገር ያውቃሉ። በቅርብ ሁለት ሶስት ፐርሰንት ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥ መቀመጥና ውጤታማ እንዲሆኑ ካስፈልገ

ምን እንደሚወስዱ እና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው። የሚኒስቴሩ ቃል አቀባይ አምል ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ አስራ ሁለተኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል። ለምሳሌ የስነ ምግባርና የሲቪክ ትምህርት ከዚህ በፊት ይሰጥ ነበር፣ በዚህኛ አይሰጥን

በትምህርት አይነቶች ግን ከአስረኛ ክፍል ባለው የሚሰጥበት ሁኔታ አለ። እንደዚህ የሲቪክስ ትምህርት፣ ከዛ ውጭ ደግሞ አንዳንድ ትምህርቶች የማዘርታን እንደ ስፖርት የመሳሰሉ ትምህርቶች

እስከ አስረኛ ክፍል ድረስ ተካተው አስራ አንደኛ ና አስራ ሁለተኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች እና የሙያ ትምህርቶች ስለሆኑ የሚማሩት አስራ ሁለተኛ ክፍል ፈተና ደግሞ ከዘጠነኛ ክፍል ጀምሮ እስከ አስራ ሁለተኛ ጭምር የተማሩትን የሚያካተት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲሚስኩል አልተካተተም ማለት የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት፣ የትኛው ሲቅር የሚለውን ጉዳይ ለመወሰን

ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ። ይሄ የአንድ ትምህርት መውጣትና መግባት ላይ አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ሊገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀስም ይቻል ይሆናል። ኮምፒውተር አስፈላጊ ስልድ እየሆነ በዓለም ላይ እየመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር የእንግሊዝኛ ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግለን አንፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው

በቴክኖሎጂም ደረጃ ብትሄድ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥራት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጣት ይፈልጋል የሚለውን መሰረት ባደረገ ማዕቀፍ የሚወሰኑ ይሆናል። ማለት በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችን የሚመለከታቸው አካላት ተወያይተውት የሚወስኑት ጉዳይ ነው ብዬ ነው የማስበው።

ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለወርቅ ህዝቅኤል በ2015 ዓ ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎቹ ውይይት ተደርጎበታል ነው የሚሉት። ከመነሻው ካየነው ሮድማፑ ሲዘጋጅ ጀምሮ በተለያየ ደረጃ የተለያዩ አካላትን ለማወያየድ ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ምሳሌ ለማስረጽም ተሞክሯል። አሁንም የሚሰራ ነው ያለው።

እነዛን ተከትለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስተር ይሄ ስራ ከትምህርቱ መነሻ አድርገን የተወሰነ መሆኑ በመግለጽ ወጣለሁ። የዘንድሮው የአስራ ሁለተኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለ ወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አሁን ደግሞ ወደ

አፍሪካ ዋንጫ የተመለከተ ዘገባችን እናልፋለን። በኮትዲቫር አዘጋጅነት እየተካሄደ የሚገኘው የአፍሪካ ዋንጫ በድምቀት እንደቀጠለ ነው። በዚህ ጉዳይ ላይ ያሉ አዳዲስ መረጃዎችና ሀሳቦች በተመለከተ አዲስ ቸኮል እንደሚከተሉ አጠናቅሯል። በዘንድሮ የአፍሪካ ዋንጫ ውድድር ተጋጣሚዎቻቸውን በማሸነፍ ለግማሽ ፍጻሜ የደረሱት ናይጄሪያና ደቡብ አፍሪካ ነገ ረቡዕ ከምሽቱ ሁለት ሰዓት አይቮሪኮስትና ዲሞክራሲያዊ ሪፑብሊክ ኮንጎ ደግሞ በተመሳሳይ ዕለት ከምሽቱ አምስት ሰዓት ላይ በሚያደርጉት ጨዋታ ለዋንጫ የሚፎካከሩ ሁለቱ ብሔራዊ ቡድኖች ይታወቃሉ።

በድሬዳዋ ስፖርት ኮሚሽን ያገኘዋቸው ኢንስትራክተር መንግስቱ በቀለ በምዕራብ አፍሪካ የምትገኘው አይቮሪኮስት እያስተናገደች ያለችው የዘንድሮ አፍሪካ ዋንጫ ከመክፈቻው አንስቶ ሙሉ ዝግጅቱ የተዋጣለት ነው ይላሉ። እንደ ኢንስትራክተር መንግስቱ ግምት ብዙ ያልተጠበቁ ውጤቶችን እያስተናገደ ባለው ሀገራዊ ውድድር ናይጄሪያና አይቮሪኮስት ለዋንጫ መቅረበ የተሻለ እድላላቸው። እህ የሁለቱን ቡድኖች ስናያቸው አሁን የመጡበትን አመጣት ስንመለከት የኮትዲቯር ቡድን

ከጊዜ ወደ ጊዜ የተሻሻለ ራሱን አፕግሬድ እያደረገ የመጣ ቡድን ነው። በመጀመሪያው ጨዋታቸው ላይ ከምድብም ለማለፍ እድሜ ለሞሮኮ ብሎ ያለፈ ቡድን ነው። ሆኖም ግን አሁን ስናየው በጣም ከበፊት ውስጥ ተምሮ ጥንቃቄ ያለበት ጨዋታ ጨዋታ የመጣ ቡድን ነው። ዲሞክራቲክ ኮንጎና ሳውዝ አፍሪካም እንደዚሁ ጥሩ ቲሞች ናቸው። ሳውዝ አፍሪካ በተለይ የሚናበብ ቡድን የተጠና ጨዋታ የሚጫወት ቡድን ነው። ናይጄሪያ ደግሞ በጣም ጠንቃቃ ቡድን ነው። በተለይ የግቡን የማያስደፍር

የተከላከለ መስሙ ጠንካራ ያለው ቡድን ስለሆነ እንግዲህ አራቱም ስናያቸው ጥሮች ናቸው። በእድሜ አኳያ ስናያቸው የደቡብ አፍሪካና የዲሞክራቲክ ኮንጎ ቡድኖች ልጆች ናቸው። የኮትዲቫርና ደግሞ የናይጄሪያ ትንሽ በሰላም ናቸው። ከዚህ አንጻር ስመለከተው እኔ ናይጄሪያ ምታልፍ ይመስለኛል። ከዚህኛው ግን በጣም ጠንካራ ፉክክር ነው። ሆኖም ግን ያው ኮትዲቫሮች ብዙም ጫና ኖሮባቸው ጨዋቱም ስህተታቸውን እያረሙ ስመጡ የማለፍ እደላላቸው ብያለሁ እጠብቃለሁ።

ለሀያሶስት አመታት በልዩ ለኢትዮጵያ እግር ኳስ ክለቦች ተጫዋቱ ያሳለፈው ፈቃዱ ተከብ በብዙዎች ዘንድ በሚታወቅበት ቅጽል ስሙ ዶቃ ተመሳሳይ ግምት ነው ያለው። ናይጄሪያና ደቡብ አፍሪካ ከጥሩ ጨዋታ ያሳያሉ ብዬ ገምታሉ፣ ከኮትዲቫርና ከኮንጎ ከሚያደረጉት። ስለዚህ ከናይጄሪያና በናይጄሪያ ብንወስድ ናይጄሪያ ጥሩ ናቸው። ያው እንዳልኩ ልምድ አላቸው። ኮንፊደንሳቸው ደስ ይላል።

ጥሩ ኳስ የሚችሉ ልጆች አሉበት። በተለይ አጨራረስ ላይ ጥሩ ናቸው። ያንን እንግዲህ ከተጠቀሙ መሀል ላይ ያሉት ኳስ የሚችሉ ልጆች አሉበት። እንግዲህ ናይጄሪያ ያሸንፋል ብዬ ገምታለሁ። ሳውዝ አፍሪካ እና ሁለት ላይ አንድ፣ ኮትዲቯር እና ኮንጎ ያው ሁለቱም የጉልበተኛ ቡድን ናቸው። የተሻለ ኳስ የሚጫወት እንግዲህ ያሸንፍ ይችላል።

ብዙ ጊዜ እንግዲህ ሩ ጊዜ የደረሰችው በሞሮኮ እድል ነው። ያን እድል እየተጠቀመች በእድልም በእግዚአብሔር ኃይልም ኮትዲቯር እዚህ ልደርስ ትችላለች። ግን በቀደም ያደረገችው ከሴኔጋል በጣም የሚገርም ጨዋታ ነው። በቃ ይህን ጨዋታ ይዘው በአጋጣሚ አሰልጣኙም ተነስቷል። ግን ለምን እስከ መጨረሻ ይህን ጨዋታ ይዘው እንደማይቀጥሉ አይገባኝም እንጂ

በእርግጠኝነት እስካሁን የተጫወቱት ሶስትና አራት ጨዋታዎች በእንደዚህ አይነት አካሄድ ቢሄዱ ኖሮ በእርግጠኝነት ዋንጫውን ይበላሉ የሚል ግምት አለ። ስለዚህ አሁንም የሴኔጋልን ጨዋታ አይነት ከደገሙ ዋንጫውን ሊበሉ ይችላሉ። ያንድ ከተጠቀሙ ኮትዲቭዋሮች አሁንም ያሸንፋሉ የሚል ግምቱን ለእነሱ እሰጥቻለሁ። ግን ቀላል ተፎካካሪ አይሆንም ዲሞክራቲክ ኮንጎ እና ጥሩ ጨዋታ እናያለን ብዬ እጠብቃለሁ። ናይጄሪያና ኮትዲቭዋር ለዋንጫ ይደርሳሉ ብዬ ነው የማስበው።

የቀድሞ የድሬዳዋ ጨርቃጨር ክለብ ተጫዋች የነበሩ ትንሳኤ ምትኩ ግን ከናይጀሪያ ይልቅ ደቡብ አፍሪካ ለዋንጫ ፉክክሩ የመብቃት የተሻለ እድል አለው ይላል። ናይጄሪያ ኳስ ይዞ የሚጫወት ነው። ሳውዝ አፍሪካ እንዳሞ ስታይ ሳውዝ አፍሪካ ቅንጅታቸው አንድ ነው። ሲያጠቁ አንድ ላይ ነው፣ ሲከላከሉ አንድ ላይ ነው። ቲም ስፕሪታቸው ቆንጆ ነው። ሳውዝ አፍሪካ እንዳየ ነው ያው ኳስ ብዙም ይዘው ባይጫወቱም ያገኙትን ኳስ ግን የሚጠቀሙ አጥቂዎች አላት። ጥሩ ነው ብዬ ነው የምገምተው

እኔ ሳውዝ አፍሪካ ያሸንፋል የሚል ግምት አለኝ። ሁለት ለባዶ ያሸንፋል ብዬ ግምት ያው ኮንጎም ሳይጠበቅ እዚህ ደረጃ የደረሰች ቲም ነው። ጥሩ ቲም ነው ኮንጎ። አቬሪኮስ ያው እንደነገርኩ አጀማመሩ ጥሩ ባይሆንም፣ አሁን ግን ጥሩ ክፍተታቸውን እየሸፈኑ ነው። እዚህ ደረጃ የደረሰው በደጋፊው ፊት ነው እየተጫወተ ያለው። እኔ አቬሪኮስ ያሸንፋል የሚል ግምት ነው ያለኝ። ሶስት ለአንድ ያሸንፋል የሚል ግምት አለኝ።

ዋንጫውን የማንሳት የተሻለ ዕድል ያለውስ ማን ይሆን? ኢንስትራክተር መንግስቱ ናይጄሪያ ዋንጫውን ሊያነሳ ይችላል ይላል። ዋንጫ ማን ይበላል? እኔ ናይጄሪያ ይበላል ብዬ ነው ማስበው። ከምድባቸው ካለፉ ናይጄሪያ ና ኮትዲቯር ሊገናኙ ናይጄሪያ አሸንፎ ወስዳል። ምክንያቱም የናይጄሪያ ጠንቀቃ ቡድን ነው። መቼ ማጥቃት እንዳለበት ምን ማድረግ እንዳለበት የሚያውቅ ቡድን ስለሆነ ለዚህም ነው ከሳውዝ አፍሪካ ያለውን ጨዋታ ለእሱ ግምቱን የሰጠሁት ማለት ነው። ስለዚህ ከዚህ አንጻር እኔ የዝንሮ ነው የአፍሪካ ዋንጫ ናይጄሪያ ወስዳል የሚል ግምት አለኝ።

የፈቃዱ ተካ ወይም ዶቃና ትንሣኤ ግምት ግን ለአይቮሪኮስት ያደላ ነው። የመጨረሻው ግን አይቮሪኮስ ናይጄሪያን አንድ ለባዶ ያሸንፋል ብዬ ጨበቃል። የዋንጫዋን ጨዋታ አቬሪኮስ ምልህ ያሸንፋል ምልህ። አንድ ደጋፊ ፊት ነው፣ አዘጋጅ ሀገር ነች። በፊት የነበረባቸውን ድክመት እያረሙ ነው የመጡት። እያንዳንዷን ጨዋታ ብትከታተል፣ አቬሪኮስ እንዳመጣጡ አይደለም እንዳጀማመሩ አይደለም። አሁን በጣም በጣም ተለውጠው ጥሩ ደረጃ ላይ ነው።

ተከላካይ አንስተ እስከ አጥቂ ድረስ ያሉት እንትኖች ጥሩ ለውጥ እያሳዩ ነው አሁን ደግሞ በሀገራቸው ልጅ ነው እየሰለጠነ ነው ያለው ጥሩ መነሳሳት ህዝቡ እንቅስቃሴ ተደርጎ በተለይ ድሮግባ የሚሰራው ስራ

የዘንድሮ የአፍሪካ ዋንጫ እንዳጀማመሩ ሳይሆን በሂደት በተመዘገቡ ውጤቶች ከቅርብ ዓመታት ወዲህ ከታዩ የአፍሪካ ዋንጫዎች ሁሉ የተሻለ ነው ሲሉ ያነጋገርናቸው የእግር ኳስ ቤተሰቦች ይናገራሉ። የተመዘገቡ ውጤቶችም የእግር ኳስ ውጤቶችን የመተንበይ የተሻለችው እለት አለን የሚሉትን ሁሉ እጅ ባፍ አስጫነ ሆኗል።

ከምድብ ማጣሪያው በቀጥታ ማለፍ ሳትችል ቀርታ ምርጥ ሶስተኛ በሚል ተንገዳግዳ ያለፈችው አስተናጋጇ አይቮሪኮስት ሳትታሰብ እዚህ ደርሳለች። ግባሽ ፍጻሜውና ፍጻሜውን አሸንፋ በደጋፊዎቿ ፊት ዋንጫ ታንሳ ይሆን ወይስ ያልተጠበቁት እነ ኮንጎና ደቡብ አፍሪካ ተአምር ያሳዩ ይሆን? ቅዳሜ ምሽት የሚካሄደው የዋንጫ ጨዋታ ምላሹን ይሰጠናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮን ከድሬዳዋ

የዘንድሮን የአፍሪካ ዋንጫ የተመለከተውን ጥንቅር ነበር። ቀደም ሲል ባድለባዬ አዲስ ቸኮል ያስደመጥን የ

ስፖርት ላይ ያሉ ባለሙያዎች ደግሞ ግምታቸውና መላምታቸውንም አስቀምጠዋል። እናንተም በየቤታችሁ የየራሳችሁን ግምት በአፍሪካ ዋንጫ አሸናፊነት ዙሪያ ላይ እንደምታስቀምጡ ተስፋ አድርጋለሁ። አሁን ወደ ቀጣይ ሌላ ዘገባችን ስናልፍ ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን የውጭ ኢንቨስትመንት ባንኮችን ለማስገባት ፈቃድ መስጠት እንደሚጀምር አስታውቋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑ ዶክተር ዳኪቶ አለሙ ፈቃድ ያገኛሉ የተባሉት የውጭ ኢንቨስትመንት ባንኮች

ከተለመዱት የንግድ ባንኮች የተለዩ ስለመሆናቸው ተናግረዋል። መንግስትም አስፈላጊውን የቁጥጥር ስራ ለማከናወን የሚያስችለውን ዝግጅትም ሊኖረው እንደሚገባም አመልክቷል። በዚህ ዙሪያ የጠናቀረውን ዘገባ ተከታትለን እንመለስ። ኢትዮጵያ የውጭ ባንኮች በአገሪቱ ንግዳዊና ኢኮኖሚያዊ እንቅስቃሴ ውስጥ መሳተፍ እንዲችሉ ፈቃድ መስጠት ልትጀምር እንደሆነ የካፒታል ገበያ ባለስልጣን አስታውቋል። ሮይተርስ ሂደቱን እንዲቆጣጠር ኃላፊነት የተሰጠውን የባለሥልጣኑን ኃላፊዎች ዋቢ አድርጎ ባወጣው ዘገባ የፈቃድ አሰጣጡ የሚጀመረው ለኢንቨስትመንት ባንኮች ብቻ እንደሆነ ገልጿል።

በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ እንደሚሉት ፈቃድ ያገኛሉ የተባሉት የኢንቨስትመንት ባንኮች ከተለመዱት ንግዳዊ ባንኮች የተለዩ ናቸው። ልክ እንደ ንግድ ባንክ የሚቆጥቡበት የሚበደሩበት አይነት ድርጅት አይደለም። ባንክ ሳይሆን የእሱ ዋና ስራ ምንድን ነው? ይሄ አይነት ድርጅት ካፒታል ማርኬት ላይ አክሲዮኖች ወይም ሰነዶችን የማሻሻት እና የማሳለጥ ስራ ነው የሚሰራው ማለት ነው። ይሄ በቃ ልክ እንደ ሌላ ድርጅቱ ሰዶ ማለት ነው። አንድ ድርጅት ለመጀመሪያ ጊዜ

ወደ ካፒታል ማርኬት ሊስትድ ሲሆን ያንን ፕሮሰስ ኮንሰልት የሚያደርግ ድርጅት ማለት ነው። ዋናው ስራውም ካፒታል ማርኬት ጋር የተገናኘ ስለሆነ ይሄ የሚመሰረተውም ድርጅት ወይም ከውጭም የሚመጣው ሀገር ውስጥም ሊመሰረቱ ይችላሉ። አሁን የምንጠብቀው ምንድን ነው? ኢትዮጵያ ውስጥም ያሉት ይህን አይነት ድርጅት ማቋቋም ይችላሉ። ድርጅት ነው፣ ሼር ካምፓኒ ነው የሚሆነው፣ በአክሲዮን የሚተዳደር ድርጅት ነው የሚሆነው። ስለዚህ ማንም ሰው ኢትዮጵያ ውስጥ ያለ የተቀመጠ ካፒታል አለ፣ ባንኮችም ሊያቋቁሙ ይችላሉ። ባይዘ ባንክ ለእራሱ ይህ

ኩባንያ ድርጅት ማቋቋም ይችላል። ግለሰቦችም ማቋቋም ይችላሉ። በአክሲዮም ማለት ነው። ኢንቨስትመንት ባንክ ኢትዮጵያ ውስጥ ፕራክቲሱ የለም። ለምንድን ነው የሌለው? ካፒታል ማርኬት ስለሌለ የኢንቨስትመንት ባንክ። አሁን የሚቋቋመውም ከውጭም ሊመጡ ይችላሉ። የሚመጡትም አሁንም ኢትዮጵያ ውስጥ የሚቋቋሙት ለምንድን ነው ካል ኢትዮጵያ ውስጥ ገና ለመጀመሪያ ጊዜ አሁን ካፒታል ማርኬት በቅርብ ጊዜ እያቋቋም ስለሆነ የሚመጣ ነው።

የካፒታል ገበያ ወይም የሰነድ መዋለ ንዋይ ገበያ ማቋቋሚያ አዋጅን የሕዝብ ተወካዮች ምክር ቤት ሰኔ 3 ቀን 2013 ዓ ም ባካሄደው ስብሰባ በሙሉ ድምፅ በማጽደቅ ወደ ሥራ እንዲገባ አድርጎታል። ይህን ተከትሎም የካፒታል ገበያ ባለሥልጣን ተቋቁሟል። ዶክተር ዳኪቶ የካፒታል ወይም የሰነድ መዋለ ንዋይ ገበያ ምንነትን ያብራራሉ። ድርጅቶች ካፒታል የሚያንቀሳቅሱበት ወይ ደግሞ ሬይዝ የሚያገኙበት ገበያ ማለት ነው። መበደር ሊሆን ይችላል። ቦንድ ሰነዳፊ ኦር

ለባለቤቶች አክሲዮን በመሸጥ ባለቤቶች ብር የሚያገኙበት ገበያ ማለት ነው። ስለዚህ ካፒታል የሚንቀሳቀስበት ገበያ ማለት ነው። ካፒታል ማርኬት አንድ በአክሲዮን የተቋቋመ ድርጅት ብር ቢፈልግ ድሮ ባንክ ቤት ሄዶ ነው የሚበደረው። አሁን ሰነዶችን አስይዞ መበደር ይችላል ማለት ነው። ሰነድ እየሸጠ ለአባይ ግድብ መንግሥት ቦንድ ሽጦ ብር ሰብስቧል። እንደዛው ድርጅቶችም ሰነድ አስይዞ

መበደር የሚችሉበት አይነት ገበያ የሚፈጥር አንድ፣ ሁለተኛ አክሲዮን መሸጥም ከፈለጉ አክሲዮንን በመሸጥ ራሳቸውን ብር ካፒታል ማቀሳቀስ የሚችሉበት ገበያ ማለት ነው። የፋይናንስ እና ኢኮኖሚ አማካሪው አቶ ይድጋ ተስፋዬ በኢትዮጵያ የካፒታል ገበያ ምስረታንም ሆነ የውጭ ባንኮችን ተሳትፎ የተመለከቱ ውሳኔዎች የዘገዩ ናቸው ይላሉ። ይህም ሁኖ አሁን ለኢኮኖሚው ከፍተኛ ፋይዳን የሚያስገኙ እንደሆነ ይጠቁማሉ። የካፒታል ገበያ ሲኖር አንድ ካምፓኒ ለገንዘብ ኢንቨስት ለማድረግ

የምትተማመንበት የመንግስት ተቋም ወይንም ሶስተኛ ወገን ተቋም አለ ማለት ነው። አሁን ኢትዮጵያ ውስጥ ትልቁ ችግር ገንዘብ ኖሮ ምን አይነት ካምፓኒ ላይ ኢንቨስት ላድርግ ብለህ መረጃ ማግኘት ነው። የካፒታል ገበያው ደግሞ ያንን መረጃ ነው የሚሰጠ የትኛው ኩባንያ ከየትኛው ኩባንያ የተሻለ ማኔጅመንት ቲም አለው፣ ፕሮፌሽናል ማኔጅ እየተደረገ ነው፣ አትራፊ ነው፣ ምናምን የሚለውን ነገር

ለካፒታል ገበያ ድርጅቶቹ ሰነዶቻቸውን ይፋ ስለሚያደርጉ በዛ መሰረት ብዙዋን አናሊሲስ ተሰርቶ ካምፓኒዎቹ ሬት ሁሉ ሊደረጉ እኮ። የትኛው ነው የተሻለ ካምፓኒ አይደለም ተብሎ በየዓመቱ መረጃ ለህዝብ ስለሚወጣ ህዝቡም ያለውን ገንዘብ የት ጋር ለማን የትኛው ካምፓኒ ጋር ኢንቨስት ማድረግ አለብኝ ብሎ እንዲያስብ ያደርገዋል እና

ጥሩ ነው ብዬ አስባለሁ እኔ። ህዝቡ በየኪሱ በየባንኩ ያለው ገንዘብ ወደ ኢንቨስትመንት እንዲሄድ ኩባንያዎች ውስጥ እንዲገባ፣ ኩባንያዎችም ሞር ኦር ለስ ያላቸውን የካፒታል እጥረት በዛ መልኩ በኢኩዊቲ መልኩ ኮንትሪቢዩት እንዲያደርጉ ያደርጋል። ሁለተኛ ለቀውን መውጣት የሚፈልጉ ሰዎች፣ አክሲዮን ያላቸው ሰዎች ካሽ ቢፈልጉ ምንም ሊያደርጉ አይችሉም፤ ወይም መደበኛ ባልሆኑ ገበያዎች በሰው በሰው ነው የሚሻሻጡት እና ኢኮኖሚውን

በትውውቅ በፐርሶናል ኔትወርክ በቤተሰብ ዝምድና አይነት ግንኙነቶች ላይ መሰረት ካደረጉ የቢዝነስ ተቋማት አውጥቶ በትክክል ኮርፖሬት ወደሆነ የነጻ ገበያ ስርዓት በሚፈልገው መልኩ ለመምራት የሚያስችል ትልቅ ተቋም ነው ብዬ ነው የማስበው። ከካፒታል ገበያ በተጨማሪ የባንክ የፋይናንስ ዘርፍን ለውጭ ባለሀብቶች ክፍት የሚያደርገው የፖሊሲ ማሻሻያም ላይ

ነሐሴ 28 ቀን 2014 ዓ ም በተካሄደው የሚኒስትሮች ምክር ቤት 13ኛ መደበኛ ስብሰባ ውሳኔ መተላለፉ ይታወሳል። ዶክተር ዳኪቶ በኢትዮጵያ የፋይናንስ ዘርፍ የውጭ ባለሀብቶች ተሳትፎ እንደ አውሮፓውያን አቆጣጠር ከ1974 በፊት የነበረ እንደሆነ ያወሳሉ። ይሁንና ላለፈው ግማሽ ክፍለ ዘመን ተከልክሎ የቆየው የውጭ ባለሀብቶች ተሳትፎ መፈቀዱ የውጭ ቀጥታ ኢንቨስትመንትን ለመጨመርና ለዜጎች የሚኖረውን የፋይናንስ አቅርቦት በማሳደግ ረገድ አስተዋጽኦ እንደሚኖሩ ይናገራሉ።

የተከበራችሁ ተመልካቾቻችንና አድማጮቻችን የዛሬ ጥር 28 2016 ዓ ም የምሽት የአሜሪካ ድምፅ ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ በጣም አመሰግናለሁ። በስርጭቱን ከስቱዲዮ በማቀናበር ብርሃን ኃይሉ እንዲሁም የፕሮግራም ዋና አዘጋጅ ጽዮር ግርማ ናት። አብራችሁ ስለነበራችሁ የማመሰግናችሁ አስማማየነው ነኝ። ከመላ የአሜሪካ ድምፅ ባልደረቦቻችን ጋር በመሆን ለነበራችሁ ቆይታ እያመሰገንኩ በዚሁ እሰናበታለሁ። መልካም ምሽት ይሁንላችሁ።